ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። እስራኤል የኢራንን የሚሳኤል ድብደባ ተከትሎ የአጸፋ እርምጃ እንደምትወስድ ተናገረች። የኒውሳውዝ ዌልስ መንግስት ፍልስጤማውያንን በመደገፍ የሚወጡ ሰልፈኞችን ለማስቆም የፍርድ ቤት ትዕዛዝን መጠየቅ ያስፈለገው ከደህንነት አንጻር ነው አለ። የካቶሊክ ቤተ ክርስቲያን መሪዎች አንድ ወር ለሚቆይ ጉባኤ ከዛሬ ጀምሮ በቫቲካን ሊቀመጡ ነው የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። እስራኤል ከኢራን ለተሰነዘረው የሚሳኤል ድብደባ አጸፋ ሰጣለኋለች። በድብደባው በጥቂቶች ላይ ብቻ የመቁሰል አደጋ ደርሷልም ተብሏል። ከተወረወሩት 200 ያህል የሚሳኤል ጥቃቶች አብዛኛዎቹ በእስራኤልና አሜሪካ የከሸፉ ሲሆን በሕይወት ላይ የደረሰ ምንም አደጋ አልተዘገበም። የእስራኤል የወታደራዊ ቃል አቀባይ ዳንኤል ሀጋሪ እንዳሉት የኢራን የሚሳኤል ጥቃት አጸፋዊ ጥቃትን ያስከትላልም ብለዋል። We are on high readiness on the defence and the offence. We will protect the citizens of Israel. This fire will have consequences. We have plans and we will act at a place and time of our choosing. In ya be mekhalakelna be matkat be kul be kafteynya hunetaytazagdjanen ye Israel zegochen and upgalen. Takatnim lemevelsam upgalen usaniachen gizena botan mesra tajken. እናከናውናለን ብለዋል። የኢራን የእስልምና ሪቮሉሽነሪ ጋርድ ቀደም ሲል የተወረወሩት ሚሳይሎች የሄዝቦላህ መሪ የሆኑትን ሐሰን ናስራላህና የሌሎችንም መገደል ተከትሎ ሲሆን ይህ የመጀመሪያ እንጂ የመጨረሻም አይሆንም ብለዋል። ይህ በእንዲህ እንዳለ የአሜሪካው ስቴት ኦፍ ሴክሬታሪ አንቶኒ ብሊንከን በኢራን የተሰነዘረውን ጥቃትም አውግዘዋል። and the entire world should condemn it. Uh, initial reports suggest that israel, with the active support of the united states and other partners, effectively defeated this attack. we have demonstrated once again our commitment to israel's defense. Uh, we'll remain in very close touch with israel and other partners in the region in the hours and days ahead. <laughs> የመጀመሪያዎቹም ዘገባዎች ያሳዩን እስራኤል በአሜሪካና በሌሎች ረዳትነት ጥቃቱን ለማክሸፍ መቻሏን ነው። ለእስራኤል ያለንን አጋርነትንም አሁንም በድጋሚ ያሳይተናል። ወደፊትም ከእስራኤል ጋር በጣም በቅርብ ሆነን አጋርነታችንን እንቀጥላለን። የኒው ሳውዝ ዋልስ ፖሊስ በሳምንቱ ማብቂያ ሊደረግ የታሰበውንና ፍልስጤማውያንን ለመደገፍ የተጠራውን የተቃውሞ ሰልፍ እንዳይደረግ የፍርድ ቤት እገዳ ማስፈለጉን አስታወቀ። ይህ ለደህንነትና ጸጥታ ሲባል መሆኑንም አክሏል። ከፍተኛ ፍርድ ቤቱ ሰልፉ እንዳይካሄድ ውሳኔን ሰጥቷል። የፍልስጤም አክሽን ግሩፕ ሰልፉን የጠራውም ኦክቶበር 7 እስራኤል በሐማስ ጥቃት የደረሰባትን አንደኛ ዓመት ለመዘከርም ነበረ። ትላንትና ጠዋት የኒው ሳውዝ ዌልስ ፖሊስ ከሰልፉ አስተባባሪዎች ጋር ውይይት ማድረጉን የጠቀሰ ሲሆን የጸጥታ ችግር ሊታይ እንደሚችል ማሳያዎችን ማግኘቱን ገልጿል። ተያይዞ በወጣው መግለጫም የኒው ሳውዝ ወልስ መንግስት የግለሰቦችንና የቡድኖችን በነጻ የመናገር ሰላማዊ በሆነ መንገድ የመሰብሰብ መብትን የሚያከብር ቢሆንም ቅድሚያ የሚሰጠው ግን የተሳታፊዎችንና የአጠቃላይ ማህበረሰቡን ደህንነት ማስከበር ላይ ነው ሲል ተናግሯል። የነባር ዜጎች ሴቶች ከተቀሩት የአውስትራሊያውያን ሴቶች ጋር ሲነጻጸሩ ሰባት እጥፍ በሚሆን ደረጃ ለወንጀል ጥቃት የተጋለጡ መሆናቸው ተገለጸ። የአውስትራሊያ ኢንስቲትዩት ኦፍ ክሪሚኖሎጂ ዘገባ እንዳሳየው ከጁላይ 1989 እስከ ጁን 2023 በተደረገው ጥናት መሰረትም የነባር ዜጎች ሴቶች 72 በመቶ የሚሆኑት በቀድሞ ወይም አብሯቸው ባሉት የትዳር አቻዎቻቸው ህይወታቸውን አጥተዋል። የካቶሊክ ቤተ ክርስቲያን መሪዎች ለአንድ ወር የሚቆይ ጉባኤን በቫቲካን ዛሬ ይጀምራሉ። በጉባኤው ላይም ከ110 ሀገራት የተወከሉ ካህናት፣ ጳጳሳትና የሃይማኖቱ ተከታዮችም ይገኛሉ። ጉባኤው በኦክቶበር ማብቂያ እንደሚጠናቀቅ የሚጠበቅ ሲሆን ዶክትሪን ላይ ያተኩሩ ለውጦች ላይም የድምፅ መስጠት ይደረጋል ተብሏል። የሴቶች መብት ተሟጋቾች በቤተ ክርስቲያኒቷ አስተዳደር ዙሪያ የሴቶች ተሳትፎን የሚያሻሽል ለውጥ ሊመጣ ይችላል ሲሉ ተስፋቸውንም ገልጸዋል። ወደ ዛሬው ዕለት የአየር ትንበያ ስናልፍ ፐርስ፣ ነፋስ የቀላቀለ ዝናብ ይኖራል፣ 18 ዲግሪ ሴንቲግሬድ። አደላይድ፣ ፀሐያማ 24። ሜልበርን፣ በአብዛኛው ፀሐያማ 18 ሆባርት በከፊል ደመናማ 17። ካምብራ በከፊል ደመናማ 19። ወሎንጎግ ዝናባማ 19 ዲግሪ ሴንቲግሬድ። ሲድኒ ዝናባማ 22። ብሪዝበን በከፊል ደመናማ 21። ኒውካስል ዝናባማ 22። ብሪዝበን በከፊል ደመናማ 24። ኬንስ ዝናብ ሊጥል ይችላል 30 ዲግሪ ሴንቲግሬድ። ዳርዊን ፀሐያማ 35 ዲግሪ ሴንቲግሬድ። ወደ ውጭ ምንዛሬ ዜና ስናልፍ አንድ የአውስትራሊያ ዶላር 130 ነጥብ 6 የኢትዮጵያ ብር አንድ የአሜሪካ ዶላር 117 69 የኢትዮጵያ ብር፣ እንዲሁም አንድ ዩሮ 130 ነጥብ 6 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።